በሀረሪ ክልል ከአንድ ዓመት ቀደም ባለው ጊዜ በክልሉ የመኖሪያ ቤት ችግርን ለመቅረፍ ተሰርተውና ለባለቤቶች ተላልፈው ከነበሩ የጋራ መኖሪያ ቤቶች ወይም ኮንዶሚኒየም 135 ያህሉ በህገወጦች መወሰዳቸው የሚታወስ ነው። ባለቤቶቹም ለዚህን ያህል ጊዜያት የቤታቸው ባለቤት መሆን ሳይችሉ ቀርተዋል። በሀገሪቱ ለለውጥ የተደረገውን ጥረት ተከትሎ የመጣው ውጤት በአብዛኞቹ አካባቢዎች ያስከተለው ስርዓት አልበኝነት መገለጫ የሆኑ ድርጊቶች በስፋት በተስተዋሉባት ሀረር ከኮንዶሚኒየም ቤቶች ባለፈ የቀበሌና የግል ቤቶች ጭምር በህገ ወጦች ተይዘው ቆይተዋል። የክልሉ ፍትህ ቢሮ ሰሞኑን ገለጠ በተባለው መረጃ ቤቶቹን ማንነታቸው በውል ካልተገለጡ አካላት በመውሰድ ለባለቤቶች እንዲሰጥ ተደርጓል። የክልሉ ቤቶች ለማጽፈት ቤት ስራ አስኪያጅ አቶ ኢሊ አብዱራሂም ለዲብሊው በስልክ እንዳስታወቁት 135 አምስት ያህል በህገ ወጦች ተወስዶ የነበሩ የጋራ መኖሪያ ቤቶችን በህገ ወጥ ይዘው ከነበሩ አካላት በመረከብ ለባለቤቶች እንዲሰጥ ተደርጓል። ዋናው የተሰራው ስራ ህብረተሰቡን የማወያየት ስራ ነው የተሰራው በተብሎ በሚበራው ህብረተሰቡ እዛ አካባቢ ያሉ ህብረተሰቦችን የማወያየት የህግ በላይነት የህግ ጥሰቶች እንዳሉ ግንዛቤ ተወስደው በስምምነት ማለት ነው። ሳምተን ከዛ በኋላ እራሳቸውን በተሳተፉበት የአካባቢ ወጣቶች ዎች ማለት ይባላል። ሌሎችም በተሳተፉበት በዛ መልኩ ነው። ከዛ አካባቢ ሸፍቶ የነበረሰ ሰዎች ማውጣት ይቻላል። ኦፕሬሽኑ ከተጀመረ በኋላ ደግሞ በራሳቸው ፍቃድ የለቀቁም በጣም ብዙ ሰ መቶ ሰላሳ አምስት ቤቶች ናቸው የተለቀቁት። ሙሉ በሙሉ ማለት በሚቻል መልኩ ቤቶችን ተረክበን ከዛ በኋላ ለህብረተሰቡ አስረከብን። እኛ መጀመሪያ ተረከብን፣ ከዛ በኋላ ለነሱ አስረከብናቸው ማለት ነው። የመኖሪያ ቤቶቹ ባለቤት ከሆኑ ግለሰቦች አንዷ የሆኑት ወይዘሮ ሀያት በሰጡት አስተያየት እንደተናገሩት ቤቶቹን ለመውሰድ ከህገወጦቹ መለቀቃቸውን ሄደው አረጋግጠዋል። ይሁን እንጂ በሄዱበት ወቅት ካለቀቁ ሰዎች ተቃውሞ ገጥሟቸዋል። እርሳቸው ነው እንደሚሉት አሁንም ሁኔታው ጥሩ ክትትል ይፈልጋል። በትናንትናው ለት ሄጂ የነበረ ለማየት ማለት ነው ከአራት ፖሊሶች ጋር ሄደን ነበረ። ስናየው ያው በራችን ተበይዷል እንዳስለቀቁልን ተረዳን። በመቀጠልም ጎረቤቶች ወጡ። ለምንድን የመጣችሁት ምናምን ብለው የሆነ ህውከት ፈጠሩ። የወጣውን ሰው ወጥቷል ማንነቱን ፖሊሶች ሲጠይቋቸው የወጣው ሰው ወጥቷል ከወጣው ሰው ምን ጉዳይ አላችሁ ብላው ራሳቸው እዛ ህውከት ፈጠሩ። ማለት ያው ነገሩን አረጋግተን እኛ ጥለን ሄደን ጠይቅ ያለቀቁ ያልተጠየቁ ናቸው በምን ሁኔታ እንደሆነ ስጋት ይኖራል። ስጋቱ እንዳለ ነው። ሂደቱ በጣም ጥሩ ነው። ያው ይሄ ሁኔታ አልነበረም። ሁላችንም እንደምናቀው ሙሉ ለሙሉ በጣም ጥሩ ያልሆነ ነገር ነበር፣ ስጋት ነበረ። ቢሆንም ግን አሁንም ጥሩ ክትትል ይፈልጋል ብዬ እላለሁ። ዳኛው የመኖሪያ ቤቶቹ ባለቤት ከሆኑ አካላት አንዱ የሆኑት አቶ ጀንበሬ ኃይለማርያም እንደሚሉት ደግሞ ቤቶቹን ከህገ ወጦች በማስለቀቅ እንዲረከቡ ቢደረግም ቤቶቹን ለመኖሪያ ምቹ ለማድረግ አሁንም መጠገን ይኖርባቸዋል። ይሁን እንጂ አሁንም ተመሳሳይ ችግር እንዳይፈጠር በፍጥነት ወደ ቤቶቹ እንድንገባ መገለጹ ሌላ ፈተናና ስጋት ነው ነው ብለዋል። ቀደም ሲል እኛ ቤቱ ስንረከበው እስከ ሌተኑ የተረከብነው አስፈላጊው ፊኒሽንግ በሙሉ ለመጨረስ ስንል ብዙ ገንዘብ አውጥተን የውስጥ ለውስጥ በር ገጥመን መስታወት ሰርተን ሸክላ በግጠም ለመለጠፍ ሲቀረን ጅብሰ ሙሉ ሰርተን ቀለም ሲቀረን ነው በቃ ሰብረ ገቡ። ታህሳስ ስንገባለን ስንል ነሱ ታህሳስ ገቡበት። አሁን ይሄ ከሆነ በኋላ ቤቱ ሲለቀቅ እንደነበረው አናገኘውም። ስለዚህ ይሄንን ቤት እንደገና አሁንም ሌላ ወጪ አውጥተን ጊዜ ወስደን መስራት መቻል አለብን። ዛሬውኑ ተረክበን ዛሬውኑ እንግባ ምንል ለመኖር የሚያስችለን ነገር ስለማይኖር አሁንም ስጋት አለ። መጥራም ኛ ነገር የለም ያ የነገሩን ነገር ቢኖር ይሄ ነገር እንዳይኖር ግቡበት ነው ከገባችሁበት ነው ዋስትና ነው ካልገባችሁበት አሁንም ይሄ ነገር ሊከሰት ይችላል። በድጋሚ የሚል ስጋት ነው ያለው ለህብረተሰቡ በህገወጦች ተይዞበት የነበረው የጋራ መኖሪያ ቤት ተለቆ እንዲመለስ መደረጉ ቢያስደስታቸውም ስጋት ግን እንዳለባቸው ተናግረዋል። የክልሉ ቤቶች ልማት ጽሕፈት ቤት ስራ አስኪያጅ በነዋሪው የተነሳውን ይህን ስጋት በሚመለከት ጥያቄ አቅርበንላቸው ተከታዩን ምላሽ ሰጥተዋል። መጀመሪያ ስንገባ ህብረተሰቡን በማወያየት ስለሆነ የገባ ነው። አሁን ያለው ሁኔታ አስጊ ነው የሚል ነገር የለም። አንዳንድ ሰዎች ግን ስጋት አላቸው አሁንም መልሶ ኑሮ በሚጨመር ጊዜ የሆነ ነገር ሊሆን ይችላል የሚል እንደዛ አይነት ስጋት ከዚህ ሳምንት አልፎታል። ምንም ነገር እንደዛ እንደዚህ ወኛለው የሚል ነገር አልሰማም። ለዚህ ጥቃት ደርሶብኛል የሚል ነገር የለም። አለም መመጥተው ማቅረብ እንደሚችሉና ይህንንም የሚመለከታቸው አካላት ከጥጥታ ጋር በተያያዘ በጣም እነዚህ እንደሚሰጡ እዛ ቃል ገብተው ያሉበት ሁኔታ ነው ያለው በሀረሪ ክልላዊ ላይ መስተዳድር በህገ ወጦች ተወስደው ከነበሩ የጋራ መኖሪያ ቤቶች በተጨማሪ የቀበሌና ሌሎች የግለሰብ መኖሪያ ቤቶች ተለቀው ለባለቤቶች መሰጠታቸውን የክልሉ ፍትህ ቢሮ ኃላፊ መግለጣቸውን ለማወቅ ተችሏል። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ።